SBS Radio። ሀገር እንዴት ሰነበተች? በጣም ነው የማመሰግነው ሶሊያና። እንግዲህ በቅርቡ ይፋ ሆኗል ምርጫ የሚደረግበት ጊዜ እና በጊዜው መርሃ ግብር መሰረት ምርጫ ቦርዱ ለመንቀሳቀስ እንደው ዋና ዋና ብሎ እየሰራ ያለባቸው ጉዳዮች ምንድን ናቸው ከሚለውን ጀምር። ያው የጊዜ ሰሌዳውን ይፋ ከማድረጋችን በፊት ምናልባት ተከታትለ ከሆነ በተለያዩ ጊዜያት የተለያዩ ለኦፕሬሽን የሚያስፈልጉ ግዥዎችን እና ከዛ ጋር ግንኙነት ያላቸውን ስራዎችን ኦልሬዲ ስላጠናቀቅን አሁን የጊዜ ሰሌዳው ላይ በተቀመጠው መሰረት እነሱን ተግባራት ለመጀመር የሚያስፈልጉ ቅድመ ዝግጅቶችን ነው እያደረግን ያለ ነው። ያ ማለት በኦፕሬሽን እሸጋና ከዛ በኋላ የቁሳቁስ እንቅስቃሴን የምንጀምርበት ጊዜ ይኖራል። ከዛ ቀጥሎ የመራጮች ምዝገባ ለማካሄድ የሚያስፈልግ ቁሳቁሶችን ያው አጠናቀን እነሱን ደግሞ ወደ ምርጫ ክልሎች መላክ እንጀምራለን። በሌላ በኩል ደግሞ ያው የመራጮች ትምህርትንም ደግሞ አስመልክቶ መራጮች መረጃ በሚገባ እንዲያገኙ ለማድረግ በተለያዩ ሚዲያዎች የመራጮች መረጃዎችን የምንጀምርበት ጊዜ አለ። እሱም ዝግጅት እያደረግን ነው እና አብዛኛው አሁን እውነቱን ለመናገር ከዝግጅት ጊዜ አልፎ በቃ የተዘጋጀንባቸውን ነገሮች ወደ ተግባር መለወጥና ኤክስኪዩት የማድረግ ደረጃ ላይ ነው ያለ ነው ማለት ይቻላል። ቀደም ሲል ጊዜው ይሄዳል፣ ጊዜው አጭር ነው፣ ጊዜው ረጅም ነው የሚሉ ክርክሮች ነበሩ እና እንዲያው ምናልባት በፓርቲዎች አካባቢ ከጊዜው ሰሌዳ ጋራ ምን አይነት ግብረ መልስ ተቀበላችሁ? ብዙም እውነቱን ለመናገር ያን ያህል ከዚህ በፊት ሁለት ምክክሮች አድርገናል። ይሄንን ራሱ ጊዜውን ከመወሰናችን በፊት በእነዚህ ጊዜያት ብናደርገው ምን ይመስላችኋል፣ የእናንተ ግብአት ምንድን ነው፣ የመሳሰሉት የሚል ያው ከፓርቲዎች የሚነሱ ኮንሰርኖች በጣም ሁለት ናቸው። አንደኛ ሀገራዊ ጸጥታ፣ ሌላኛው ደግሞ እኛ ስንንቀሳቀስ የተሻለ ኤንቫሮንመንት ሊኖርን የሚመቻችልን የሚል ነው። በሁለቱም በኩል ደግሞ በእኛ በኩል የምናደርጋቸውን ጥረቶች ለእነሱ እንቅስቃሴዎች፣ ለምሳሌ የፓርቲዎች እንቅስቃሴዎች እንዲሻሻሉ የሶስት ዮሽ ምክክሮችን በእያንዳንዱ ክልል ከሚንቀሳቀሱ ፓርቲዎች ጋር ከገዥ ፓርቲና ከመንግስት በጣም ከኛ ጋር ማርገን ለማድረግ ሙከራ አድርገናል። የጸጥታን አስመልክቶ ደግሞ ያው የምርጫ ጸጥታ የሚመለከት ታስክ ፎርስ በመንግስት ተቋቁሞ እኛም እንደ አንድ ተሳታፊ ሆነን ለምርጫው ምን አይነት ጸጥታ ያስፈልገዋል ሳይበዛም፣ እና የመራጮችንና የእጩዎችን እንቅስቃሴ ሳይገድምም፣ ለሰዎች ያለመጠን ደግሞ ጸጥታን የማስጠብቆ እንዴት አድርገን መስራት እንችላለን የሚለውንም እሱንም የእኛን ግብአት ለመስጠት እየሞከረ ስለዚህ ይህንን እያደረግን በዚህኛው በኩል ነው የምርጫ የጊዜ ሰሌዳውን ያወጣ ነው። በባለፈው አርብ ባደረግ ነው የጊዜ ሰሌዳ ውይይት ያን ያህል የከረረ ተቃውሞም የከረረ መሆን የለበትም የሚልም አልደረሰም። አንዳንድ ፓርቲዎች ወደ ሁለት ሺህ አስራ አራት ሲገፋ የሚል አንድ ወይ ሁለት እንደዚህ ጥያቄ ያንስተዋል። ሌሎቹ ግን ፖለቲካ ፓርቲዎች ዝርዝር ሁኔታው ላይ ለምሳሌ የጦስ ሊገባ ቀን ትንሽ ቢጨመርበት እንደዚህ አይነት ነገር ካልሆነ በስተቀር መሰረታዊ የሆነና ሀሳብ የሚያስቀይር ወይም እቅዱ የሚያስቀይር ግብረ መልስ አላገኘነው። እዚህ ጥሩ ነው ማለት ይቻላል። ግብረ መልስ እውነቱን ለመናገር ግንቦት ሀያ ስምንት ምርጫው ይደረጋል ተብሎ በሀገር አቀፍ ደረጃ ተይዟል። ከዚህ መሀል ደግሞ አዲስ አበባ ከተማ አስተዳደር እና ድሬዳዋ ከተማ አስተዳደር ጥቂት ጊዜያት ተገዝተዋል እና የትግራይ ክልልን ጨምሮ ማለት ነው። እነዚህ በተለይ ሁለቱ ከተማ አስተዳደሮች ላይ ያለው የምርጫ ጊዜ እንዲገፋ መደረጉ አንዳንዶች ጥያቄ ያነሳሉ። በሀገር አቀፍ ደረጃ እስከሆነ ድረስ ማድረግ ይቻል ነበር የሚል አላቸው እና እዚህ ላይ ቦርዱ ምንድን ነው ማለት የሚችለው? አይ ቲንክ ይሄ አንደኛው ምናልባት የሚመስለኝ ነገር በተለይ እነዚህ አይነት አስተያየቶች ብዙ ጊዜ ከፓርቲዎች የሚመጡ ናቸው። ምክንያቱም ፖለቲካ ፓርቲዎች እንቅስቃሴ የዚህ የኮንስቲቱት የምርጫ ወረዳ ወይም የምርጫ ክልል የምንለውን እና እነዚያ ምርጫ ወረዳ እና ምርጫ ክልሎች በተለይ ከምርጫ ዘጠና ሰባት በኋላ በክልል እና በ በከተማ አስተዳደር ደረጃ የተቀየሩበትን ሁኔታ በደንብ ስለሚረዱት ፓርቲዎች ውስጥ መመገምተው ከፖለቲካ ፓርቲዎች በኩል የቀረበ ያናነት ጥያቄ የለም ግን እንዲሁ በደንብ ክላሪፋይ ለማድረግ ያህል የአዲስ አበባና የድሬዳዋ ከተማ መስተዳድር የመስተዳድር መቀመጫዎቹ የሚወሰኑት እንደምታውቀው በፌዴራል ሕግ ሳይሆን በክልል ሕጎች ወይም ደግሞ በከተማ መስተዳድሮቹ ሕጎች ነው። ስለዚህ ከተማ መስተዳድሮቹ የመቀመጫዎቻቸውን ክልላቸው ራሳቸው ወስነው ነው ለቦርድ የሚያሳቡት። ከዚህ በፊት በነበሩ ምርጫዎች ላይ በተለይ ከምርጫ ዘጠና ሰባት ላይ ተስተዋስ ነበረ። ለመጨረሻ ጊዜ የፌዴራልም ምርጫ፣ የከተማ መስተዳድር ምርጫ አንድ ላይ የተደረገው ያኔ ነው። በዛን ወቅት የአዲስ አበባ ከተማ መስተዳድር ከሀያ ሶስቱ የምርጫ ክልሎች ለፌዴራል መቀመጫ ይልካል። ከዛው ከሀያ ሶስቱ ክልሎች ደግሞ ቁጥሩ ይጨምራል እንጂ ለከተማ መስተዳድር መቀመጫ ይመርጣል። ከዛ በኋላ ባለአደራ ምክር ቤት አዲስ አበባ ከተዳደረ በኋላ የከተማ መስተዳድሩ የምርጫ ክልሎችን ጠቅል ከድሮ ከሀያ ሶስት የምርጫ ክልልነት ቀይሮ አንድ ጊዜ ወደ በክፍለ ከተማዎችን እንደ ምርጫ ክልል የመጠቀም ሌላ ጊዜ ደግሞ ከክፍለ ከተማዎቹ ወደ ከተማ መስተዳድሩ የሚወከሉትን ሰዎች ቁጥር የመቀየር እንደዚህ አይነት አሰራሮችን አድርጓል። ስለዚህ እንደ በፊቱ የከተማው እና የከተማው የምርጫ ክልል እና ለተወካዮች ምክር ቤት የሚሄደው የምርጫ ክልል አንድ አይነት አይደለም። ያ ማለት ምን ማለት ነው? አንድ ምርጫ ጣቢያ ላይ አንድ ምርጫ አስፈጻሚ ሲደምር አንደኛውን ለፓርላማ ወይም ተወካዮች ምክር ቤት የሚሄደውን ድምፅ ደምሮ ለሌላ የኮንስቲቲዩንሲ ምርጫ ክልል ከዛ ደግሞ ለከተማውን ደግሞ የሚሄደውን ደግሞ ደምሮ እንደገና ሌላ ኮንስቲቲዩንሲ ከአንድ ምርጫ ጣቢያ ወደ ሁለት ኮንስቲቲዩንሲ፣ ወደ ሁለት ምርጫ ክልሎች ሊከፈል የሚችልበት ሁሉ። ስለዚህ በአንድ ቀን እናደርገዋለን ብንል አንደኛው፣ ቆጠራውን አስቸጋሪ ያደርገዋል። ሁለተኛ እዛ ምርጫ ጣቢያ ላይ ሁለቱን ለተለያየ ሁኔታ ቆጥረው አንደኛውን ለአንደኛው፣ አንደኛው ለሌላኛው ሲልኩ የምርጫ ውጤት ድመራ ላይ ችግር ሊኖር ይችላል። እንደገና ደግሞ መራጮችም ራሳቸው ለምርጫው ከዚህኛው ወረዳ ሲመርጡ ለከተማ መስተዳደር ደግሞ ከነዚህኛው የምርጫ ክልሎች የሚመርጡ ከሆነ የመምታታት በሁለቱም ባክሎ ችግር ይኖራል። ስለዚህ እሱን አስቦ ቦርድ የወሰነው ምንድን ነው የተወካዮች ምክር ቤት ጋር የሚደረገው ምርጫ አንድ ላይ የግንቦት ሀያ ስምንት የሚደረገው ላይ ይካሄዳል። የከተማ መስተዳደር መጥ አስመልክቶ ግን አዲስ አበባና ድሬ ደዋ ላይ ኮንስቴንሲያቸው የተለየ ስለሆነ ስለቀየሩት፣ እኛ አይደለም የቀየረው የከተማ መስተዳድሮች ናቸው። ይህ ስልጣን ያልናቸው ያንን ስለቀየሩት የከተማ መስተዳድሮቹ በዛ በተቀየረው መሰረት የተጣራ ስራ ለመስራት ትክክለኛ የሆነ ድመራ ለማከናወን መራጮቹም ደግሞ በሁለቱ በኩል እንዳይመታቸው እና በቂ መረጃ አግኝተው ምርጫቸው እንዲያደርጉ ለማስቻል ሁለቱም በተለያየ ጊዜ ማድረግ ይቻላል ብለናል። ይሄ ዋና አለማው የምርጫውን ኢንተግሪቲ መጠበቅ ነው። በተለይ ድመራና የሚላኩበት የምርጫ ክልልን በጣም በጥንቃቄ ደምረው ልከው የምርጫ ክልሎች ላይ ስለሆነ ውጤት የሚደመረው፣ እንደዛ አይነት መምታታት እንዳይፈጠር በእኛ በኩል ጥረት ያደረግንበት ነው። የድሬዳዋ ደግሞ ኢንትረስቲንግ የሚያደርገው ሰባት የድሬዳዋ ቀበሌዎች መልሰው እንደገና የድሬዳዋ ከተማ መስተዳደር መቀመጫ ይሆናሉ ሶምቲንግ ላይክ ስታት እና ልክ የድሬዳዋ ከተማ መስተዳደር ምርጫ ደግሞ እንዲያውም በደብዳቤ ነው እነሱ መቀመጫቸውን የሚቀይሩት የሎካል ኢሌክሽን ወይም የአካባቢ ምርጫ የመምሰል ባህል ስለዚህ ሁለቱ በተለየ ሁኔታ መታየት አለባቸው ብለን ነው የምናስበው። ነገር ግን መነሻው እኛ አይደለን። መነሻው የከተማ መስተዳድሮቹ የራሳቸውን መቀመጫዎች መቀየራቸውና በዛ የተነሳ ደግሞ የመቀመጫና የኮንቲኔንት የምርጫ ክልል የምንለው አከላለል በከተማ ደረጃ መቀየሩ ነው። እና ከዛ በመነሳት ነው ይሄ ውሳኔ የተወሰነው። መራጮችን ይጠቅማል። እንዲሁም እኛ ላይ ነው ትንሽ ስራ የሚያበዛው፣ ግን የተሻለ ምርጫ ለማካሄድ ለመራጮች ነው ጥቅሙ። ከዚህ በፊት ሲደረጉ ከነበሩ ምርጫዎች በሂደቱም ይሁን በውጤቱ እጅግ የተሻለ ሆኖ ወይም ታማኝነቱ የጨመረ እንዲሆን ብዙ ስራዎች እንሰራለን ባላችሁት መሰረት ነገ ወዲያ ከነገ የሚጠበቀው ውጤት ላይ በቁርጠኝነት ለመስራት እያደረጋችሁ ያለውን ጥረት የተወሰነ ነገር ብለሽኝ፣ እግረ መንገዱን ደግሞ ከትግራይ ጋራ ሊኖር የሚችለውን የምርጫ ሂደትም ምናልባት ቦርዱ የያዘው ነገር ካለ ትንሽ ብታሳውቂኝ ጥሩ ነው ብዬ አስባለሁ። ከትግራይ በኩል እንዳልነው ሁለት ምክንያቶች ናቸው የትግራይ ምርጫን ማካሄድ ያልቻልንባቸው ወይም አሁን ሲዙሩ ማውጣት ያልቻልንበት ስናካሄደው ያው ግን የምርጫ ጊዜ ሰሌዳው አሁን ከዚህኛው ጋር አንድ አይነት ይሆናል ብሎ ለማለት አንደኛ እንደምታውቀው የአስቸኳይ ጊዜ አዋጅ ክልሉ ላይ አለ። ይሄ የአስቸኳይ ጊዜ በተለያየ ሁኔታ ቢሮዎችን መክፈት፣ ለፖለቲካ ፓርቲዎች እንቅስቃሴ፣ ለምርጫ ቅስቀሳ፣ ለመሳሰሉት ጉዳዮች ምቹ ነው ወይስ አይደለም የሚለውን መወሰን ማወቅ አለብን። እሱን እሱን አጣርተን ምቹ መሆኑን እስክናረጋግጥ ድረስ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ አሁን በዚህ አሁን ባልነው የምርጫ ጊዜ ሰሌዳ መሰረት በሁለት ሳምንት ውስጥ በተለያዩ ክልሎች ላይ ቢሮዎች መክፈት መጀመር አለብን። በምርጫ ጣ ክልሎቻችን ማለት ነው። ስለዚህ ትግራይ ውስጥ በሁለት ሳምንት ውስጥ ቢሮ የምንከፍት ከሆነ ለዛ ብቹ የሆነ የከተማ መስተዳደር በአብዛኛው ከመንግሥት የሚፈልጋቸው የተለያዩ ድጋፎችን ስላሉ ከመንግሥት የሚገኙ ድጋፎች እነሱ መኖራቸው ማረጋገጥ ይኖርብናል። ይሄ ደግሞ በአብዛኛው በጣም መሰረት የሚያደርገው ያው የሎካል አድሚኒስትሬሽኖች ናቸው፣ ይህን ድጋፍ የሚሰጡ እና ያንን ድጋፍ የሚሰጠን የከተማ መስተዳድሩ መሆን እንደምታውቀው፣ የክልል መስተዳድሩ አዲስ ነው እራሱ እራሱ አስተዳድሮቹን እያስተካከለ ስለሆነ ለዛ ጊዜም ላይኖረው ይችላል፣ ለእኛ ድጋፍ መስጠት ለመስጠት። እነዚህ ለቢሮዎች መከፈትና ለእንቅስቃሴ በሚል ትንሽ ጊዜ ወስደን የእነዚህ ሁኔታዎች እስኪመቻቸው ደስ ብናየውና የራሱን ስኬጁል ብናወጣ ብለን ያሰብነው መሆን ይችላል። ያው ያንን ሁኔታ አይተን የራሱን ደግሞ የጊዜ ሰሌዳ አውጥተን ማናደርግበት ምንም ምክንያት የለም። እውነቱን ለመናገር በአጭር ጊዜም መከናወን የሚችል ነገር ነው። ዋናው ልዚህ ጉዳዮች ከተመቻቹ። ከዛ ውጭ ግን ቀደም እንዳልኩ እዚህ ያ ጊዜ ሰሌዳውን ላይ እንደምታየው በተቻለ መጠን ለምርጫው ኢንተግሬት ምርጫው፣ ደህንነት ጥንቃቄ ለማድረግ ሙከራ እናደርጋለን። የምርጫ አስፈጻሚዎቻችን እናሰለጥናለን። ስናሰለጥን ምስ እናሰለጥን በርዳ ፖለቲካ ፓርቲዎችም ጋር ትራንስፓረንት በሆነና ሁሉም ነገር እያዩት እንዲሁም በልኩ ለማድረግ ነው ጥረት እያደረግን ያለ ነው። የምናደርገው እንደዚያ ነው። ሶሌና ሽመልስ፣ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ፣ ለኤስቤስ ራዲዮ አድማጮች ለሰጠሽን ወቅታዊ ማብራሪያ እጅግ አድርጌ አመሰግናለሁ። ሌላ ጊዜም እንደዚሁ በተከታታይ ማብራሪያ እንደምትሰጭን ተስፋ እናደርጋለን። ለአሁኑ እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ ደመቀ። መልካም ቀን መልካም ጊዜ። እሺ